ለአመታት ጊታሩን ይዘው በሙዚቃ ሰልፍ ውስጥ ከኋላ በመሆን ሙዚቃና ሙዚቀኞችን አጅቧል። መሃሪ ብራዘርስ፣ ዘመን ባንድ፣ ሀበሻ ቤት ከተጫወተባቸው ባንዶች ከብዙ በጥቂቱ ናቸው። አሁን ደግሞ በድምፁ ታጅቦ እንፋሎት የተሰኘ ልዩ አልበም አሳትሟል። የዛሬውን ጉዳዬ ዘሩባቤል ሞላ። ዘሩባቤል ማን ነው? ከሙዚቃ ስ ጋር እንዴት ተዋወቀ? ዘሩባቤል ጊታር ይዞ መሰን የሚወድ ጊታር ይዞ መጫወት የሚወድ ረፋኝ ነው ሙዚቃ ከጀመርኩም ቆይቻ ያለሁ እንግዲህ ቤተሰቦቼ ሙዚቃ ባይጫወቱም ያው ሙዚቃ ያለበት አካባቢ እምነት ውስጥ ያሉ ስለሆኑ ሙዚቃን ለማግኘት ሩቅ አልነበርንም እኛ እና ለመጀመሪያ ጊታር በጄዤ የሞከርኩት ልክ እንደውም የዛን ጊዜ ትዚ ለኛለ አባቴ አሜሪካን የመጣበት ሰአት ነበር የዛችው ቀን እና ልክ የሆነ ሰአት ላይ እሱን ሸኝተን ስንመለስ ኮድ ሲቪሳኝ ነገር ነው ያወጣ። አራት ክር ያለው ጊታር ነው፣ ስድስት ክር ነው መኖር ያለበት። ግን በቃ ዝም ብዬ ከአልጋ ስር ውስጥ አፍቼ ሁኔታ ተጫወ እና ያን ሜሎዲ ሲጫወተው ያው ኪዮስ አጭር ሰው ነበር የሚል ዜማ አንድ አለኝ። ህጻ ምን ዘንበው እሱም ዜማ ወጣችልኝ። ጊታር ሳላቅ ዝም ብዬ ባይ ዲፎልት ስነካት በቃ ከዛ በኋላ ነው የተከተብኩት። በሙዚቃ አልበም ውስጥ የተካተቱት አብዛኞቹ ስራዎች የተለየ ከጾታዊ ፍቅር የዘለለ መልእክትና ትርጉም ይዘዋል። እነዚህን ሀሳቦች እንዴት ነው የምታገኛቸው? እንዴት ነው የመረጥካቸውስ? ሀሳቦቹን የመረጥኩበት መቼም ሁል ጊዜ መንገድ ላይ ስታልፊ የሚገጥሙሽ ብዙ ነገሮች አሉ። ያንን ግን እንደ አርቲስት እንዴት ነው ዜማና ግጥም ተሰጥቶት መልእክት ኖሮት ለሰው በሚያምር ሁኔታ እንዴት ይቀርባል ብሎ የአርቲስትም የሚያደርግሽ ያ ነው። መልእክት እንግዲህ ከሌለው መስፈን በጣም ከባድ ይመስለኛል እውነት ለመናገር የተለያዩ የሙዚቃ ስልቶችን ትጫወታለህ፣ ግን ደግሞ ዘሩባቤል ብሉዝ እየተባለ እየተጠራ ነው። እና እስኪ ለአንተ ለነፍስ የቀረበውና ራስን የበለጠ የምትገልጽበት የሙዚቃ ስልት የቱ ነው? እውነት ለመናገር ብሉዝ ወዳለሁ። ዘሩባቤል ብሉዝ አዎ፣ ይባላል፣ በዛም ይታወቃል። ደስተኛ ነኝ፣ ግን ዘሩባቤል ሬጌም ይዘፍናል፣ ፋንክም ይጫወታል። እኔ ሁሉንም ሁሉንም የሚጫወት አርቲስት ነው መሆን ፈልገውና እና ብሉዝን በሚጫወትበት ሰዓት ብሉዝ ስሜት ውስጥ ገብቼ ነው። ሬጌን ስጫወት ደግሞ ሬጌን ወድጃ፣ ሬጌ መንፈስ ውስጥ እንጂ ብሉዝ መንፈስ ውስጥ መሆን አልችል። ይሄ አርቲስትን ማያደርግ። ከአሁን በኋላ የሚኖረው የሙዚቃ ህይወት እስካሁን ከመጣህበት በብዙ ይለያል። ከዚህ በኋላ ሰዎች ዘርባቤልን ያውቁታል። ከአልበሙም ጋር ተያይዞ ወደፊት ብዙ ስራዎች ይጠብቀኋልና እዚህ ጋር ቆም ንበልና ያለፈውና እዚህ እስክትደርስ ድረስ የነበረው የሙዚቃ ህይወትህ ምን አይነት ነገሮች ነበሩት? ምን አይነት ፈተናዎችስ ነበሩት? ጎምለል ጎምለልልል እንዳንበሳ ማሞ ከስቴን ላገኝ ልቤ ተመሳ ጎርደድ ጎርደድ ልል እንዳንበሳ ጉርኩራ ነት ለመናገር እንግዲህ መውጣትንም መውረድንም ማወቅ መራብንም መጣናትንም መጥገብንም ማወቅ ቅመሞች ናቸው ብዬ ነው። የሰው ልጅ በእንደዚህ አይነት ህይወት ቢያልፍ ሰው የተነሳበትን ያህል ወይም ደግሞ እንደ እኔ አሁን እኔ አሁን የመጣሁበት መንገድ እውነት በጣም አድጋሚ ነው። አንዳንድ ጊዜ እልህ አስጨራሽም ነው። እልህ አስጨራሽ ማለት የእውነት አስጨራሽ ነው። ለምሳሌ ጊታርን መጫወት እንደማትች ሰው አንድ ሰው መጥቶ ሲቆጥረሽ በራሱ ፔን አለው ማለት ራሴን ለማሳወቅ መሞከር አለብኝ ይሆን ማሳወቅ ትችያለሽ። ቀንሽ ግን እንዳልሆነ ስታውቂ ታግሰሽ የምታልፊበት ነገር አለ። አንዳንድ ጊዜ እውነት የቤት ኪራይ እስከ መክፈል መቸገር ሊኖር ይችላል በህይወትሽ። በቃ ሰልፍ ነው። አንዳንዴ ትሸነፊያለሽ፣ አንዳንዴ ታሸንፊያለሽ። አንዳንዴ እንደማታሸንፊ ስታውቂ ወደኋላ ሪትሪት ታደርጊያለሽ። እነኚህ ሁሉ ግን በራስሽ ኮንፊደንስ እንዲኖርሽ፣ በምታደርጊው ነገር ኮንፊደንት ሆነሽ እንድትሰሪ ይረዱሻል ያግዙሻልና እኔ ለአገሬ ልጆች ልመክር የምችለው እውነት እንደ ወንድም በምናልፍበት መከራ ሁሉ ድንገት እየተሞረድን እየለሰለስን ለሌሎች እንድንመች ሆነን ለመምጣት ስለሆነ መከራ ይብዛ አልልም ግን ሊያጠነክረን የሚችል ነው። በሕይወታችን የሚመጣው መከራ ያበረታናል እንጂ አያደክመን ወይም አያጠፋን። ሊገለን አይደለም የሚመጣው። ጋ ያስከፍልሻል። ሌሎች ቶሎ ቶሎ ቶሎ ቶሎ ቶሎ ቶሎ የሚፈልጉት ነገር ሲሆንላቸው፣ ያንቺ ከሁለት አመት በኋላ ወይም ከምናምን አመታት በኋላ የሆነ ከሆነ ወደ ራሳችን መለስ ብለን የያዝነው ነገር ትልቅ ስለሆነ ነው ብሎ ሰዎች እንዲያስቡ ያደርጋል። እና ለእኔ ከዚህ ትምህርት ወስጃለሁ። እውነት ያለፍንበት መንገድ በጣም ከባድ ነው ግን ደግሞ የያዝ ነው ስራዬ የያዝነው ስልም ምንድን ነው? ትልቅ ከሆነ ዋጋ ያስከፍላል። ዘርባቤል፣ እንግዲህ እኔ ጨረስኩ። በጣም አመሰግናለሁ። ለአድማጮች ምን ይዛሃል? ምን ትላለ? እኔ እንግዲህ ለአገሬ ልጆች ሰባት አርጋት ነፍሷን የሚለውን ብትጋብዥልኝ በጣም ደስ ይለኛል። ሰአቱ ገርሶልኝ ወደ ቤቴ ስሄድ ወደ እሷ ነው